The voice of America. Yeh, ya America Radio Tabeano. <laughs> ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የእሁድ ነሐሴ 23 2013 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ ሰሎሞን አባተ ነኝ የምሽቱ አስተናጋጃችሁ ዋናው ትልቁ ሀሳባችን በመላው ዓለም የሚገኙ ኢትዮጵያና የኢትዮጵያ ወዳጆችን አሰባስቦ አዲስ ዓመት ምክንያትን በማድረግ ጉዞ ወደ ቅድስ ሀገራችን ወደ ኢትዮጵያ ለማድረግ ነው። አቶ አለባቸው ደሳለኝ አበሻ ይባላሉ። የለንደን ነዋሪ ናቸው። አነጋግረናቸዋል። አራት ወላ ውከቶ ቦታ ላይ ያረፈ በመጨረሻው ከኔ ቤተሰብ ላይ ያርፎ ቤተሰቦችን አወደመትኝ ሀብቱስ ንብረቱስ ነችን ተካ ይችላል

ጤና ይስጥልን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ደረጀ ደስታ ነኝ። በደቡብ ሱዳን ብሔራዊ የተቃውሞ ሰልፍ ለነገ ተጠርተዋል። የደቡብ ሱዳን ፖሊስ ነገ ሰኞ በዋና ከተማዋ ጁባ የተጠራውን የተቃውሞ ሰልፍ ለመመከት በርካታ ፖሊሶችን በከተማይቱ ዋና ዋና ጎዳናዎች ላይ ያሰማራ ሲሆን ዜጎችም በመላው አገሪቱ በተጠራው ሰልፍ እንዳይሳተፉ አስጠንቅቋል። የተቃውሞ ሰልፉ የተጠራበት ምክንያት እንደገና የተዋቀረውና በፕሬዚደንት ሳልቫኪር የሚመራው የሽግግርና የብሔራዊ አንድነት መንግስት የደቡብ ሱዳን ዜጎች ለገጠሟቸው በርካታ ችግሮች ተገቢውን መልስ አልሰጡም የሚል እንደሆነ ሰልፉን ያዘጋጀው ቡድን አስታውቋል። ዩናይትድ ስቴትስ በዛሬ ዕለት በአፍጋኒስታን ካቡል አውሮፕላን ማረፊያ አቅራቢያ የፍንዳታ አደጋ ለማድረስ ተዘጋጅቷል የተባለውን ተሽከርካሪ ከአየር ላይ በተሰነዘረ ጥቃት ማውደሟን አስታውቃለች። የዩናይትድ ስቴትስ መከላከያ ሚኒስቴር ማዕከላዊ ማዘዣ ጣቢያ ቃል አቀባይ ቢል አርባን በዛሬው መግለጫቸው ከተሽከርካሪው የተሰማው ሁለተኛው ፍንዳታ ተሽከርካሪው በውስጡ የሚፈነዱ በርካታ ፈንጂዎችን ጭኖ የነበረ መሆኑን ያሳያል። ስለዚህ ኢላማችን በትክክል ውጤታማ እንደነበር እርግጠኞች ነን ብለዋል። ፕሬዚደንት ባይደን ከጥቃቱ አስቀድሞ ትናንት በሰጡት መግለጫ በሚቀጥሉት 24 እና 26 ሰዓታት ውስጥ በአፍጋኒስታን ካቡል ሌላ ጥቃት ሊሰነዘር ይችላል ሲሉ ያስጠነቀቁ ሲሆን ከሰዓታት በኋላም በካቡል ያለው የዩናይትድ ስቴትስ ኤምባሲ አደጋው እንደሚደረግ ከታመነ ምንጭ በማረጋገጡ በአውሮፕላን ማረፊያዎች የሚገኙ ዜጎች አካባቢውን ለቀው እንዲወጡ አስጠንቅቋል። ማስጠንቀቂያው የመጣው ባለፈው ሐሙስ በካቡል አውሮፕላን ማረፊያ አቅራቢያ በደረሰው የቦምብ ጥቃት 13 አሜሪካውያንና 170 የአፍጋን ዜጎች መገደላቸውን ተከትሎ ነው። ፕሬዝደንት ባይደን እና ባለቤታቸው ጅል ባይደን ዛሬ እሁድ በቦምብ ጥቃቱ ህይወታቸውን ያጡትን 13 አሜሪካውያንን አስክሬን ለማክበርና ከቤተሰቦቻቸውም ጋር ለመገናኘት ደለዌር በሚገኘው የአየር ኃይል ጦር ሰፈር ተገኝተዋል። ሃሪኬን ኢዳ የሚል ስያሜ የተሰጠው የውቅያኖስ ወጀብ ወደ አራተኛ ደረጃ ማድረጉ የተነገረ ሲሆን ዛሬ ከሰዓት በኋላ በደቡባዊ ዩናይትድ ስቴትስ የምትገኘው የሉዚያና ግዛትን እንደሚመታ ተነግሯል። የውሃ ማዕበሉ በሰዓት 215 ኪሎ ሜትር በሚጓዝ ነፋስ እየታገዘ በመገስገስ ላይ እንደሚገኝም ተገልጿል። ሃሪኬን ኢዳ ከተሰኘው በአንድ ደረጃ ዝቅ ብሎ የነበረውና ባለሶስት ደረጃው ሃሪኬን ካትሪና 16ተኛ ዓመቱን የያዘ ሲሆን በኒው ኦርሊንስ ባጥለቀለቀው ጎርፍ 1800 ሰዎችን መግደሉ ይታወሳል። ምንም እንኳ ከ2005 በኋላ አደጋዎችን የመቀነስ ዝግጁነትና ስርዓት የተሻሻለ ቢሆንም የሉዚያናው ገዢ ጆን ቤል ኤድወርድ ይህ ስርዓት በዚህ ማዕበል የሚፈተንበት ጊዜ ይሆናል ብለዋል። አገረ ገዢው በግዛቲቱ የአስቸኳይ ጊዜ አውጀዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የእስራኤል የጦር አውሮፕላን ዛሬ እሁድ በጋዛ ከተማ የሚገኝ የሐማስ ወታደራዊ ይዞታን መምታቱ ተነገረ። ይህም ሐማስ ከፍልስጤማውያን አቅጣጫ ወደ እስራኤል ለተለቀቀው ተቀጣጣይ ፊኛ ምላሽ መሆኑ ተመልክቷል። የእስራኤል መከላከያ ሰራዊት ከቅርብ ጊዜ ወዲህ የሚታዩ ድንበር ተሻጋሪ ጥቃቶች ባለፈው ግንቦት ተደርሶበት የነበረው የተኩስ ማቆም ስምምነትን እየተፈታተኑ መሆኑ ተገልጿል። በመቶዎች የሚቆጠሩ ፍልስጤማውያንም ምሽቱን ለተቃውሞ ሰልፍ በመውጣት ተቀጣጣዮችንና ጎማዎችን ያቃጠሉ ሲሆን የእስራኤል ወታደሮች በአድማ በታኝ መሳሪያዎችን ተጠቅመዋል። በዚህም በርካታ ፍልስጤማውያን መቁሰላቸውንም የጤና ባለሙያዎቹ ገልጸዋል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ዛሬ ለጉብኝት ኢራቅ ገብተዋል። ሰሜን ኢራቅ በምትገኘውና ከአይሲስ ጋር በተደረገው ጦርነት ከፍተኛ ጉዳት በደረሰባት ማስል ከተማ የገቡት የፈረንሳይ ፕሬዝደንት አገራቸው ከኢራቅና ከክልሉ መንግስት አካላት ጋር ሆነው ሽብርተኝነትን በጋራ እንደሚፋለሙ ተናግረዋል። የኢራቅ ሁለተኛ ከተማ በሆነችው ማስል ጉብኝት ያደረጉት ማክሮን እንደ ኤሮፓ አቆጣጠር በ2014 በአይሲስ ከፍተኛ ውድመት የደረሰበትን የካቶሊክ ቤተክርስቲያንም ጎብኝተዋል። በመጨረሻም ኮቪድ-19 በዩናይትድ ስቴትስ ካሊፎርኒያ ማሪን ግዛት በሚገኘው አንድ ትምህርት ቤት ውስጥ የአፍና አፍንጫ መሸፈኛ ሳያደርጉ ለተማሪዎቻቸው ድምፃቸውን ከፍ አድርገው ያነበቡት አንዲት መምህር ተማሪዎችን ለኮቪድ-19 እንዲጋለጡ አድርገዋል ሲል የዩናይትድ ስቴትስ የበሽታዎች የመቆጣጠሪያና መከላከያ ማዕከል ወይም ሲዲሲ አስታወቀ። ክትባቱንም ያልወሰዱት መምህሯ ባለፈው ግንቦት ወር ውስጥ የበሽታው ምልክት የታየባቸው ቢሆንም ለዴልታ ቫይረስ የተጋለጡ መሆኑን ያረጋገጠውን ምርመራ እስኪወስዱ ድረስ ሁለቱንም ቀን ሲያስተምሩ መቆየታቸውን ሲዲሲ አስታውቋል። ትምህርት ቤቱም ግንቦት 23 በርካታ ተማሪዎች፣ ወላጆችና የትምህርት ቤቱ ሰራተኞች ለቫይረሱ የተጋለጡ መሆናቸውን ሪፖርት የደረሰው መሆኑን አስታውቋል። ያለ አፍና አፍንጫ መሸፈኛ ቤት ውስጥ መንቀሳቀስ ክልክል ቢሆንም መምህሯ ሕጉን ጥሰው በመንቀሳቀሳቸው ቢያንስ 12 ተማሪዎቻቸውን ጨምሮ የተመዘገቡ 26 ሰዎችን ለቫይረሱ መዳረጋቸውን ሲዲሲ አመልክቷል። ለቫይረሱ የተጋለጡ ሁሉም ተማሪዎች እድሜያቸው የኮቪድ-19 ክትባትን ለመውሰድ ያልደረሰ በመሆኑ ያልተከተቡ መሆኑ ተገልጿል። በመላ አገሪቱ ትምህርት ቤቶች እየተከፈቱ ባሉበት በአሁኑ ወቅት እንዲህ ያሉ ታሪኮች ጥሩ ግንዛቤን ይፈጥራሉ ሲል ሲዲሲ አስገንዝበዋል። የምሽቱ ዜና ይሄው ነበር። ጤና ይስጥልን። አመሰግናለሁ። ደረጀ ለዜናው ነው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሆርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሆርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ነሐሴ 23 2013 ዓ ም ምሽት ፕሮግራም ነው። የዘንድሮ አሸንዳ በዋሽንግተን ዲሲ ዘገባ ይዘናል። አሁን ወደ መጀመሪያው ቅንብር እንዝለቅ። በውጭ ያሉ ኢትዮጵያውያን የአዲስ ዓመት ተግባር በኢትዮጵያ የኢትዮጵያ ዳያስፖራ የተግባር ምክር ቤት ለአዲስ ዓመት መባቻ ያዘጋጀው ሰፊ መርሃ ግብር በጥቂት ቀናት ውስጥ ይጀመራል። ከአዘጋጆቹ አንዱን ማምሻውን ለንደን ላይ በስልክ አግኝቼ አነጋግሬ አለሁ። በጣም አመሰግናለሁ። አቶ አለባቸው ደሳለኛ ያለኛ አበሻ በለንደን ነዋሪነታቸው ከዛሬ ሀያ ስምንት አመት ጀምሮ የሚገኝ ሲሆን በዚህ በእንግሊዝ ሀገር ውስጥ ስራዬ ፎቶግራፈር ጋዜጠኛ ነኝ። ኑሮዬን የሚያደረግኩት እዚሁ ለንደን ነው። ላለፉት ሀያ ስምንት አመታት የኢትዮጵያን ታሪክና ቅርሶችን በመላው ዓለም የተዘረፉትን በመሰብሰብ ላይ ይገኛለሁ ማለት ነው የኢትዮጵያ ዲያስፖራ ሙዚየምን ለመመስረት አመሰግናለሁ። አቶ አለባቸው አሁን የደወልኩበት ዋናው ምክንያት በቅርቡ የአንድ ኢትዮጵያውያን እና ትውልድ ኢትዮጵያ ቡድን ወደ ኢትዮጵያ እንደሚሄድ ዝግጅት እያስተባበራችሁ እንደሆነ ሰምቼ ነበር እና ምንድን ነው ሀሳባችሁ? በጣም ጥሩ። ይሄ ዋናው ትልቁ ሀሳባችን በመላው ዓለም የሚገኙ ኢትዮጵያ እና የኢትዮጵያ ወዳጆችን አሰባስቦ አዲስ አመት ምክንያትን በማድረግ ጉዞ ወደ ቅድስ ሀገራችን ወደ ኢትዮጵያ ለማድረግ ነው እና እንደሚታወቀው የዚህ አንድ ትልቅ የሆነ ፕሮጀክት ነው እየቀረጽ ነው በዚህ ፕሮጀክት መሰረት አራት የሚሆኑ መሰረታዊ አላማዎችን ይዘን ነው ወደ ኢትዮጵያ ልንነቃነቅ የፈለግ ነው ማለት ነው። ከተፈቀደልኝ ሁሉንም መዘርዘር እችላለሁ። ይቀጥሏት አለባቸው። እሺ በጣም አመሰግናለሁ። አንደኛ ወደ ሀገራችን ልንገባ ያሰብንባቸው አራቱ አላማዎቻችን፣ ሀገራችን ኢትዮጵያ እንግዲህ የቃል ኪዳን የህዳሴ ግድብ የመሰረተችበት አስረኛ አመት ነው። ሁለተኛ ዙሪያ ውሃ ሙሌት የተከናወነበት ክብረ በዓል ነው በዚህ በቦታው በመገኘት የህዳሴውን ግድብ መጎብኘት የልማት ጀግኖችን ማበረታታትና ለማመስገን ነው። ሁለተኛው ዓላማችን ግን ጠቅላይ ሚኒስትር አብይ አህመድ በገጽታ ግንባታ ላይ የጀመሩትን በተለይም የሸገር የእንጦጦ እንዲሁም የወዳጅነት ፓርኮችን ይህንን ቀርጾ የሰሩትን አዲስ አበባ የማስዋብ ስራ ጎብኝተን አስፈላጊውን እገዛ ለማድረግ፣ በተጨማሪ ደግሞ ኢትዮጵያ ውስጥ ሊከፈት የታቀደውን የኢትዮጵያን ዲያስፖራ ሙዚየም መርዳትና ለተግባራዊነቱም ደግሞ ዲያስፖራውን ማስተባበር የራሱን አረንጓዴ አሻራ ደግሞ እንዲያስቀምጥ የአንድ ቀን ሙሉ የችግኝ ተከላ መርሃ ግብር ለመፈጸም፣ በሶስተኛ ደረጃ በሀገራችን ላይ ያለውን ዲሞክራሲ ለማዘመን በተደረገው ስድስተኛው ሀገራዊ ምርጫ ላይ አሸናፊው ፓርቲ፣ ተፎካካሪ ፓርቲዎች፣ ከፍተኛ የመንግስት ባለስልጣኖች፣ የሃይማኖት አባቶች፣ ጋዜጠኞች፣ የምርጫ ቦርድ አባላት፣ ምሁራኖች፣ ታዋቂ ኢትዮጵያኖች፣ እነዚህ ሁሉ በተገኙበት ኢትዮጵያ ማሸነፏን የምናበስርበትና በተለይም ለቀጣው አምስት ዓመት ኢትዮጵያን እንዲመራ ለተመረጠው መንግስት ሀገራችንን በአደራ የምናስረክብበት የቃል ኪዳን እራት እናደርጋለን። አራተኛው ደግሞ ኢትዮጵያን ለማዳን ዘምታለሁ በሚል መሪ ቃል በመነሳት የተከፈተብንን ጦርነቶች ለመመከት ለሚገሰግሰው ሰራዊታችን ጎን መቆማችንን የሚያረጋግጥ የደም ልገሳ ነው የምናደርገው። የደም ልገሳውን መርሃ ግብር የምናደርገው በደም የተሳሰርን ኢትዮጵያኖች እንደሆነ እንደ መሆናችን መጠን ከምንሰጠው ገንዘብ ከምናደርገው በጎ ነገር አልፈን ደማችንን መስጠት ነው የሚያረካን ብለን ሄደን ለወገናችን ለኢትዮጵያ መከላከያል ደማችንን ለመስጠት ነው። የጉዟችን ዋና ዋና መርሃ ግብሮች እነዚህን ይመስላሉ። አቶ አለባቸው፣ ለመሆኑ እነማን ናችሁ? እናንተ እንዴት ነው የተሰባሰባችሁት? ይሄ የኢትዮጵያ ዲያስፖራ የተግባር ምክር ቤት የሚባለው በሰሜን አሜሪካ በስቴት ኦፍ ካሊፎርኒያ ህጋዊ የበጎ አድራጎት ፍቃድ የተሰጠው ድርጅት ነው። የተሰባሰብንበትም ዋና ዓላማ በተለይም ኢትዮጵያ ከመስከረም ሰላሳ በኋላ መንግስት አይኖራትም ተብሎ የዛሬ ዓመት በየኤምባሲው ባንዲራችን እየወረደ በሚጣልበት ወቅት ሁላችንም በተለያየ ዓለም ያለን ኢትዮጵያውያን ተሰባስበን እነዚህን ለመቋቋም በሚቻልበት ሁኔታ ተሰባስበን ከመከላከያ ኃይላችን ጎን በመቆም እና ከኢትዮጵያ መንግስት ጎን በመሰለፍ ኢትዮጵያን አትንኩ የሚል ዘመቻ ከፍተን ኢትዮጵያ ትቀጥላለች በሚል ሁኔታ ተሰባስበን እስካሁን ድረስ ያለን የዲያስፖራዊ ተግባር ምክር ቤት አባላቶች ነው። እንግዲህ ቅድም በርከት ያሉ ስራዎችን ነው እናከናውናለን ብለው የዘረዘሩልኝ አቶ አለባቸው፣ መቼ ነው ይህንን የምታደርጉት? ለምን ያህል ጊዜ ሲቆያል መራገብራችሁ መርሃ ግብራችን የሚጀምረው ከጳጉሜ አንድ ጀምሮ ነው። እንግዲህ እንደምታየው በመላው ዓለም ያለን ኢትዮጵያውያኖች በመሆናችን በተለያየ አለማ አዎ በተለያየ ዓለማት ያለን በመሆናችን እንደየ ሁኔታው ግማሹ ቀድሞ የአመት ፈቃድ እየጠየቃለ፣ ግማሹም ደግሞ እየጠየቀ አለ ሌሎችም ደግሞ በዚህ በተለይም አሁን ለምሳሌ አውስትራሊያ የሚገኙ ብዙ ወንድሞቻችን ለመሄድ እንደጓጉ ግን ብዙን በዚህ በኮቪድ አስራ ዘጠኝ ምክንያት ብዙ ሰዎች ቀርተውብናል። ሆኖም ግን እኛ እስከ አምስት መቶ የምንደርስ ኢትዮጵያውያኖች ቁጥራችን እንሄዳለን ብለን አስበናል። በዚህም ተዘጋጅተንበታል። ከፍተኛ የሆነ ሞራልም ከዲያስፖራው ኮሚኒቲ አግኝተናል። ይህን ይመስላል። አቶ አለባቸው እርሶም አንስተውታል፣ ይሄ የኮቪድ-19 ሁኔታ በአሁኑ ጊዜ ዓለም ያለችበት ሁኔታ ይታወቃል። እርሶም ባሉባት እንግሊዝ እና በመላው አውሮፓ በአሜሪካም እንዲሁ እና በድፍን ዓለም እጅግ አስፈሪ እና አስጊ በሆነ ሁኔታ ላይ ያለ ወረርሽኝ እንደሆነ ይታወቃል። ኢትዮጵያ ውስጥ ግን ያለውን ሁኔታ ስንመለከት በሰው በኩል መዘናጋት እንዳለ ተደጋግሞ ይነገራል። ሚኒስትሯም ሰሞኑን ወጥተው እንደውም እየተባባሰ መጥቶ የኮቪድ ሁኔታ ሶስተኛው የወረርሽኝ ማዕበል ላይ እንደምትገኝ ሀገሪቱ ተናግረው ነበረ። በዚህ በኩል ኢትዮጵያውያንን እውቀታቸው እንዲሰፋ ለማድረግ እንዲዳብር ራሳቸውን ከኮቪድ 19 እንዲጠብቁ ለማድረግ በተግባር የምትሰሩት ስራ ካለ ወይም ካሰባችሁ ይነግሩኛል። ይሄንን ሌላው ከዚሁ ጋር ማንሳት የምፈልገው ብዙ ጊዜ በውጭ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ ወደ ኢትዮጵያ በሚገቡበት ጊዜ ለስራም ሊሆን ይችላል፣ ወይም እገዛ ለማድረግ ሊሆን ይችላል። በኢንቨስትመንቱም በኩል ምሁራንም እንደዚሁ የተመላለሱ አገልግሎት ለመስጠት ድጋፍ ለመስጠት ጥረት ሲያደርጉ ተስተውለዋል። ብዙ ጊዜ ግን ከኢትዮጵያ ባለስልጣናት በኩል ገዛ አይገኝም፣ ድጋፍ አይገኝም። እንደውም አንዳንድ ጊዜ ተስፋ አስቆራጭ የሆኑ ሊያስተጓጉሉ የሚችሉ እንቅስቃሴዎች ሁሉ ይደረጋሉ የሚል ክሶችና ወቀሳዎች ያሰማሉ ባለፉ ጊዜያትና እናንተ ይህን ሁሉ ስራ ስትሰሩ እንዲህ አይነት ችግር አላጋጠማችሁም? ወደፊትስ ያጋጥመናል የሚል ስጋት የላችሁም? ሁለቱም መሰረታዊ ጥያቄዎች ናቸው። አቶ ሰለሞን፣ አንደኛ በኮቪድ ምክንያት ይሄ የዓለም ትልቁ ወረርሽኝ በመሆኑ የተነሳ ኢትዮጵያኖች አሁንም የኢትዮጵያ ጤና ሚኒስቴር ያወጣ ነው ያወጣውን መግለጫዎችን በሙሉ ተመልክተናል ያም ግንዛቤ እንዲያድርር ተጓዦቻችን መጀመሪያ ማድረግ የሚገባቸውን የኢትዮጵያ መንግስት ያወጣውን የጤና ፖሊሲዎችን በሙሉ እንዲያከብሩ ነው እያበረታታን ያለ ነው። አንደኛ ሁለት ክትባቶች መውሰድ እንዳለባቸው፣ ያልተከተቡ ካሉ በሁለተኛ ደረጃ ደግሞ ሰርተፍኬቱን ማውጣት እንዳለባቸው እና ካልተከተቡ ደግሞ የኮቪድን ምርመራ ማጠናቀቅ መቻል ይኖርባቸዋል። እነዚህም በመሳሰሉት ሁኔታ አበረታች የሆኑ እስካሁን ድረስ ለአራት እና ለሶስት ተከታታይ ሳምንታቶች በሙሉ በኢሜይልም እንዲሁም ደግሞ የዙም ኮንፈረንሶችን በማድረግ ለሁለት ጊዜ ይህን የጤናውን ጉዳይ በተመለከተ በመላው ዓለም ለሚገኙት ኢትዮጵያኖች እየገለጽን ነው የምንገኘው። ሆኖም ግን ኢትዮጵያ ውስጥ እንዲህ አይነት ምሳሌያዊ የሆኑ ነገሮችን ለመስራት በሚያስችልበት ሁኔታ እስከተፈቀደ ጊዜ ድረስ ለማበረታታትና ህዝቡ በተለይም በሁለት ሜትር ወይም ደግሞ ራሱን የአፍንጫና የአፍ መሸፈኛዎችን አድርጎ እንዲንቀሳቀስ የእኛም ቢሆኑ በተለይም እንዲህ አይነት ጥንቃቄዎችን ማድረግ አለባቸው በሚል ሁኔታ በምንሰጣቸው ፕሬስ ኮንፈረንሶችም በምናገኛቸውም እንደዚህ አሁን እድሉን እንደሰጠኝ እንዳንተ አይነት የመገናኛ ብዙሀን በሚሰጡን እድል እየተጠቀምን ህብረተሰቡ ከእንደዚህ አይነት አስከፊ ወረርሽኝ ራሱን እንዲጠብቅ ማበረታታታችን የማይቀር ነው፣ ይቀጥላል እና ተጓዦቻችን የኢትዮጵያ መንግስት የጤና ፖሊሲውን በሚመለከት ያወጣውን መመሪያ እንዲያከብሩ ሁሉ ማስጠንቀቂያ ሰጥተናል። በሌላ በኩል የጠየቀኝ እንዴት ነው በኢትዮጵያ መንግስት በኩል ትብብርን ታገኛላችሁ ወይ? ያጋጠማችሁ ችግሮች አሉ ወይ በሚለው ሁኔታ ትክክል ነህ። ይሄ በመላው በተለይም በኢትዮጵያ ዲያስፖራ በኩል ከፍተኛ ቅሬታ የሚሰሙ ሁኔታዎች ናቸው። ያለው ትልቁ ነገር በኢትዮጵያ ውስጥ እንደምታየው ከቢሮክራሲው በስተጀርባ ያለው ይሄ የኮራፕሽን፣ የጉቦ፣ የጥቅም ማሰባሰብ ሁኔታ ጎልቶ በመታየቱ መንግስትን ሊያስወቅሱ በሚችሉ ጥቂት ግለሰቦች አማካኝነት እንዲህ አይነት ችግሮች እየደረሱ ብዙዎቹ እንደውም ከሀገር ውስጥ ተመልሰውም እራሳቸው ነው እስከ ማጥፋት የደረሱ ሰዎች እንዳሉ እናውቃለን። እና እንዲህ አይነት ነገር አናበረታታም። እንዲህ አይነት ነገር ደግሞ መብታችንን እና ኢትዮጵያዊ ዜግነታችንን ወይም የኢትዮጵያ መንግስትን ፍትህ ምን እንደሆነ የምንፈትሽበት አጋጣሚም ሊሆን ይችላል። በተለይም አጥብቀን የምንሰራው ከከፍተኛ የሆኑ የኢትዮጵያ የመንግስት መስሪያ ቤቶች ጋር በመሆኑ የተነሳ ቱሪዝም እንዲስፋፋና የኢትዮጵያን የገጽታ ግንባታና የልማት ተቋም ከፍ እንዲል ዲያስፖራውን ለማበረታታት እና ወደ ሀገሩ ገብቶ ደግሞ ለሀገሩ መክፈል የሚገባውን እንደ ብሔራዊ ዜግነት ማድረግ የሚገባውን ነገር እንዲያደርግ ነው የምናበረታታው። ብቻ ለኢትዮጵያ መንግስት ራሱ ግፊት የምናደርገው አጠቃላይ የሆነ የእናት ሀገር ጥሪ እንዲጠራና እያንዳንዱ ዜጋ ለሀገሩ ለወገኑ አሁን አገሪቱ ባለችበት ችግር ውስጥ ተሳትፎ እንዲያደረግ ሀገራዊ የሆነ የዜግነት ጥሪም እንዲያደርግ የኢትዮጵያን መንግስት እናበረታታለን እና እዚያ ውስጥ ለሚደርሱብን ችግሮች እንደ ችግር ሳይሆን የምንመለከታቸው የችግሩን ተካፋዮች ሆነን ኢትዮጵያን ወደ ዲሞክራሲ ለማዘመን የሚደረገውን ሁኔታዎች በሙሉ ውጭም እንታገላለን። አገር ውስጥ ሆነን ደግሞ ይሄ ነገር የተሻለ እንዲሆን ለመንግስት ለኢትዮጵያ መንግስት አበረታች የሆኑ እገዛዎችን እና አስፈላጊ የሆኑ የምናቃቸውን፣ የምንሰማቸውን፣ የምናያቸውን ሁሉ ኢንፎርሜሽን ለመንግስት አካሎች እንሰጣለን። ችግር አልደረሰብንም ማለት አይደለም። ይህን ዝግጅት ካዘጋጀንበት ጊዜ ጀምሮ ወደ ሀገር ውስጥ ልንገባና ልንሰራቸው የፈለግናቸው ነገሮች ሁሉ ለማደናቀፍ የተነሱ ሰዎች ነበሩ። ያንንም ደግሞ ከፍተኛ የሆኑ የመንግስት ባለስልጣኖች ቆመው እየተከላከሉ ነው ያሉት። አሁንም ውጤቱ ደግሞ የተሻለ ሊሆን ይችላል ብለን እንጠብቃለን። ግን እኛ መብታችን ወደ ሀገራችን ለመግባት ስለሆነ፣ አቅፎ ስሞ ደግፎ እግር አጥቦ የሚቀበል ወገን ስላለን ወገን አለን ብለን እንገባለን። ወገናችን የኢትዮጵያ ሕዝብ ነው እና ምንም በዚህ በኩል ጥርጣሬ አይገባንም። የመንግስት አካላቶችም እንደሚተባበሩን ሙሉ በሙሉ ተስፋ እናደርጋለን። ለመሆኑ እርስዎ በዚህ በኢትዮጵያ ዳያስፖራ የተግባር ምክር ቤት ውስጥ ምንድን ነው ኃላፊነቱ? በኢትዮጵያ ዲያስፖራ የተግባር ምክር ቤት ውስጥ በስራ አስፈጻሚነትና የፕሮጀክት ዳይሬክተር ሆኜ ነው የምሰራው። ይህንንም ፕሮግራሙን የማቀናጀው እና በተለይም ለተግባራዊነቱ ከፍተኛ ኃላፊነት ምክር ቤቱ ሰቶኝ ሰጥቶኝ ፕሮግራሙን የምመራው እኔ ነኝ። አቶ አለባቸው፣ እንግዲህ በዚህ በ2014 ዓመተ ምሕረት የእንቁጣጣሽ በዓል ላይ ኢትዮጵያ ሄዳችሁ ህዳሴ ግድብን ለመጎብኘት እንደዚሁም በአረንጓዴ አሻራ መርሃ ግብር ላይ እኔም ያገባኛል በሚል መርህ ሁላችሁም ዛፍ ለመትከል እንደዚሁም የኢትዮጵያ ዳያስፖራ ሚዚየምን መሰረት ለመጣል የኢትዮጵያን ፖለቲካ ለማዘመን እና ለማበረታታት የሚያስችል የእራት ምሽት ለማዘጋጀት እንደዚሁም ለመከላከያ ሰራዊቱ ደም ለመለገስ ያሰባችሁበትን ጉዞ ሰፊ ጉዞ ለማድረግ እና በአንድ ወር ውስጥ ለማጠናቀቅ ነው የነገሩኝ። ጉዞአችሁ የተሳካ እንዲሆን እመኛለሁኝ። በዚያ ላይ የምትደርሱበትን ሁኔታ እየተከታተልንም እንደዚሁ ለህዝብ ለማሳወቅ ጥረት እናደርጋለን። ለዛሬ ግን ለሰጡኝ ጊዜ እጅግ በጣም አመሰግናለሁ፣ አቶ አለባቸው ደሳለኝ አበሻ። እኛም በኢትዮጵያ ዲያስፖራዊ ተግባር ምክር ቤት ስም በተለይም የኢትዮጵያ ቮይስ ኦፍ አሜሪካን በመላው ዓለም ተሰሚነት ያለው ለዘመናት የቆየ ያሳደገንም በመሆኑ አሁንም ቢሆን በሙያችሁ ከጎናችን ሆናችሁ ይህን የሚዲያ ከቨሬጅ በመስጠት ለኢትዮጵያ ሕዝብ እንዲደርስልን ለወገኖቻችን ለዲያስፖራው እንዲደርስልን በማድረጋችሁ ፍጹም ትህትና በተሞላው ኢትዮጵያዊ ጨዋነት አክብሮታችንን ለእናንተ ዝቅ በማለት እናከብራለን። በርቱ፣ እግዚአብሔር ይጠብቃችሁ። አመሰግናለሁ። እግዚአብሔር ይስጥልኝ። ደናም ወደ ተከታዩ ዘገባ እንሸጋገር። የአዣንስ ፍራንስ ፕሬስ ዘገባ የትግራይ አማጽያን ብሎ የጠራቸው የኢትዮጵያ መንግሥት በአሸባሪነት የፈረጃቸው የህወሀት ታጣቂዎች ጥቃት በከፈቱበት ወቅት ፈጽመዋቸዋል ስለሚሏቸው የጭካኔ አድራጎቶች ከአደጋው የተረፉ ይናገራሉ። አማጽያኑ የእርሻ ቦታዎችን ከተቆጣጠሩ በኋላ ከመንግሥት ጎን ተሰልፈው ተዋግተዋል ያሏቸውን ወጣቶችና አቅም ያላቸውን ወንዶች ሁሉ እያሰሱ እንደሚይዙ እማኞች አመልክተዋል። ጽዮን ግርማ የፈረንሳዩ የዜና ወኪል ኤኤፍፒ ከደሴ ያጠናቀረውን ዘገባ ከመርሳ ተፈናቅለው ደሴ እንደሚገኙ በስልክ ከገለጹ ተፈናቃዮች አስተያየት ጋር አካታ ተከታዩን ዘገባ አዘጋጅታለች። ማንኛውም የሚሊሻ መታወቂያ የያዘ ተጠርጣሪ ነበር ሲል አሶሽትድ ፕሬስ ዘገባውን ይጀምራል። በኢትዮጵያ አማራ ክልል ለሚገኙ ገበሬዎች፣ ወንዶች ወታደርም ሆኑ አልሆኑ ክላሽንኮቭ መሸከም የተለመደ ተግባር በመሆኑ መሳሪያውን የተሸከሙበት ምልክት በትከሻቸው ላይ ይቀራል። ቀኑ ከመጠናቀቁ በፊት አማጺዎቹ ሁለት ሰዎችን ከቤታቸው ደጃፍ ላይ ገድለው ሶስተኛውን ወንዙ አቅራቢያ ላይ ከጀርባው ተኩሰው በመምታት እንደገደሉት የ49 ዓመቱ አዲሴ ወንድዬ የተባለ የአይን እማኝ ሶስቱንም እንደቀበራቸው ይናገራል። አዲስ አያይዞም ከኢትዮጵያ ሰሜናዊው ትግራይ ክልል የመጡት አማጽያን እኛን ማፈንና መግዛት ነው የሚፈልጉት፣ ድርጊታቸውም የዘር ማጽዳት ዘመቻ ነው ይላል። በዚህ ወር መጀመሪያ ባህራ መንደር ውስጥ የተፈጸሙት ግድያዎች በኢትዮጵያ እየሰፋ በሄደው ጦርነት ውስጥ ለተፈጸሙት በደሎችና ለደረሱት አሰቃቂ ሁኔታዎች አንድ ምሳሌ ነው። ለረዥም ወራት በትግራይ ብቻ ተወስኖ የቆየው ግጭት አሁን ወደ ሁለቱ አጎራባች ክልሎች አማራ نعفر ተዛምተዋል። የከባድ መሳሪያ ተኩስ ቁጥራቸው ለጊዜው ያልተገለጸ ሰላማዊ ሰዎችን ገድሎ በመቶ ሺዎች የተቆጠሩ ሰዎችን አፈናቅሏል። በዘገባው ላይ አማጽያን ተብለው የተጠቀሱትና የኢትዮጵያ መንግስት አሸባሪ በሚል የሚጠራቸው ህወሓት በሚል የሚታወቁት ታጣቂዎች ኢሰብአዊ ድርጊቶችን ፈጽመዋል የሚለውን ክስ መሰረተ ቢስና የመንግስት ፕሮፓጋንዳ ነው በሚል ያጣጥሉታል። ሆኖም ግን ከአማራ ክልል አዲስ የተፈናቀሉ ሲቪሎች የሚናገሩ ት ከዚህ የተለየ ነው። የህወሓት ታጣቂዎች በጦርነት ውስጥ ምንም ተሳትፎ የሌላቸውን ሰላማዊ ሰዎች ላይ ድንገተኛ ጥቃት በመፈጸም እንደሚገድሉ እና በስፋት ዘረፋን እንደሚፈጽሙ ይናገራሉ። ጠቅላይ ሚኒስትር አብይ አህመድ በህዳር ወር በወቅቱ የትግራይ ክልል ገዢ ፓርቲ የነበረውን ህወሓትን ለመጣል ወታደሮቻቸውን ወደዚያ ከላኩ ጀምሮ ሰሜን ኢትዮጵያ በጦርነት ውስጥ ወድቃለች የሚለው የአሶሼትድ ፕሬስ ዘገባ የ2019 የሰላም ኖቤል ላ የሆኑት ጠቅላይ ሚኒስትር አብይ አህመድ እርምጃው የተወሰደው ህወሓት በኢትዮጵያ መከላከያ ሰራዊት ላይ የወሰደውን ጥቃት ለመመከት እንደሆነ ገልጸው ድል እንደሚገኝም ቃል ገብተው ነበር። ሆኖም በትግራይ የነበረው ጦርነት ጅምላ ጭፍጨፋና የጅምላ አስገድዶ መድፈር በስፋት የተመዘገበበት ሆኗል። በሰኔ መጨረሻ አካባቢ ህወሓት መቀሌን በድጋሚ በመቆጣጠር ለዓለም አስታወቀ። ከዚያም ወደ ትግራይ ክልል እንዳይገባ የታገደውን የሰብአዊ ረዴት ለማስቆምና የጠቅላይ ሚኒስትር አብይ አህመድ ደጋፊዎች ደግሞ እንዳይሰባሰቡ ለማድረግ ነው የሚል ምክንያት በመስጠት ወደ አማራና አፋር ክልሎች ገፍቶ ገብቷል። በሰሜን አማራ ቆቦ ከተማ ነዋሪ የነበሩ የሰባት ልጆች እናት የሀምሳ አምስት አመት አዛውንት የሆኑት ወይዘሮ ሙጫየው ደጀን ህወሓት እየገሰገሰና የመድፍ ተኩስ እየተቃረበ ሲመጣ በፍርሃት እየተንቀጠቀጡ ለአንድ ሳምንት ቤት ውስጥ መደበቃቸውን ይናገራሉ። ከረሃብና ከተስፋ መቁረጥ በኋላ እንደምንም ባሰባሰቡት ጥንካሬ ከቤተሰቦቻቸው ጋር ሆነው በጥይት የተበሳሱ ሰዎች አስክሬን የወደቀባቸውን መንገ ወንጀሎች አቆራርጠው ለ15 ሰዓታት በእግራቸው ተጉዘው ወልዲያ ከተማ መድረሳቸውን ይነገራሉ። ከዚያም ለአዲስ ተፈናቃዮች መጠለያ በመሆን በማገልገል ላይ ወዳለችው ደሴ ከተማ የሚወስዳቸውን መጓጓዣ አግኝተው ደሴ መግባታቸውን ይገልጻሉ። አሁን እንደ ሌሎቹ በሺዎች የሚቆጠሩና ከአደጋው የተረፉት ሁሉ በተጠለሉበት የአንደኛ ደረጃ ትምህርት ቤት ውስጥ በጣም ቀጭን በሆነች ምንጣፍ ላይ ተኝተው ይገኛሉ። ምግብና ሌሎች ነገሮችን የሚያገኙት ከአካባቢው ነዋሪዎች ነው። እኚህ የሰባት ልጆች እናት ከቆቦ ሸሽተው ደሴ ከደረሱ አንድ ወር ሆኗቸዋል። ነገር ግን እዚያ ትተዋቸው ስለመጡት አክስት የሚሆኗቸው አንድ ሴትና አንድ ወንድ ልጅ የት እንዳሉ እስካሁን የሚያውቁት ነገር የለም። እዚያ ኔትወርክ የለም አሉ እኚህ እናት፣ እንባቸው በጉንጫቸው ላይ የተንከባለለ ማን በህይወት እንዳለ እና እንደሌለ አናውቅም፣ አሉ አያይዘው። የአሜሪካ ድምጽ በስልክ ያነጋገራቸው ከመርሳ ከተማ ሸሽተው ደሴ ከተማ ውስጥ በሚገኝ ትምህርት ቤት ውስጥ እንደተጠለሉ የሚናገሩት የሁለት ልጆች እናት ወይዘሮ እጥፍ ወርቅ በጋሻው የህወሀት ወረራ እየተስፋፋ መጥቶ መርሳ ከተማ ሲደርስ እንደወጡ ይናገራሉ። ወልዲያ ዩኒቨርስቲ መርሳ ካምፓስ የሚባል አለ። እዛ ጋ በማህበር ተደራጀ ምግብ ቤት ውስጥ ሰራ ነበር። ያሁን የወጣሁት እሁድ ለሰኞ ነው። በጣም ተኩስ ነበረ ስጥ ነበረ። በጣም እያፈንን ማለት በከባድ ሁኔታ ነው የወጣ ነው። ጅንታው እየገባ ነበርና ሕጻናቶችን ያው ህይወት ለማስረት ባለቤት አልወጣም፣ የት እንዳለም አላውቅም እስካሁን። እሱን ይዤ ወጥቻለሁ። መርሳ ከተማ ለቀው የወጡት በእግር የመጓዝ አቅም ያላቸው ሰዎች ብቻ እንደሆኑም ይገልጻሉ። ሰጥሮች ሕጻናት የወደቁ እየተነሱ የወለዱ ሁሉ መንገድ ላይ ያሉ በቃ በከባድ ሁኔታ ላይ ነበር የመጣ ነው። በእግር ነው የተጓዙ። ህብረተሰቡ እየወደቀ እየተነሳ ነው። ደሴ ከሰማይ ገባ ነው። ምን ያህል ይፈጃል? ከመርሳ ደሴ እንግዲህ በጣም ሩቅ ነው እንግዲህ በመኪና እንኳን ሁለት ሰዓት ነው የሚፈጀው። ከመርሳ ደሴ ስንት ሰዓት ፈጀባችሁ? ሁለት ሰዓት ከሁለት ተኩል ምኑን አውቀ ነው ለራሳች፣ ማለት ትክክልም ስላልነበር እኛ መሸሻችንን ነው በሰአቱ የምናቤት ደሴ ከመጣችሁ በኋላ መርሳ ስላለው ሁኔታ በትክክል በስልክ ወይ እንደዚህ ስለ ባለቤት የሰማሽው ነገር አለ? አንዴ ደውሎልኝ ነበር። እሺ። ከባድ ሁኔታ ውስጥ እንዳሉ ነው የነገረኝ። ማናገርም በደንብ አልፈለገም። ከባድ ሁኔታ ውስጥ እንዳለ ነው የነገረኝ። ከዛ በኋላ ግን ስልኮ ይሰራል? ስልክ የለም። አሁን እነሱ ከገቡ ኔትወርክ ይጠፋል። አሁን ደሴ የምን ውስጥ ነው ያለሽው? ደሴ መጠለያ ውስጥ ነው ያለ ነው። ከአራጉቱ ትምህርት ቤት መጠለያ ውስጥ ነው ያለነው። ምን ያህል ትሆናላችሁ መጠለያ ውስጥ ከአንድ ሺህ ሁለት መቶ በላይ እንሆናለን መሰረታዊ ነገር አላችሁ ለምሳሌ ውሃ መጸዳጃ ቤት ምግብ እንደዚህ ሁሉን አሟልተው ነው የያዙን የደሴ ህዝበቃ ይመሰግናል በዚህ አጋጣሚ ብዙ ነገር እያረገልን ያለው ከትምህርት ቤት ውስጥ መምህር ጀምሮ ብዙ ነገሮች ድጋፍ እያደረጉልን ያሉ። የእርዳታ ድርጅቶች፣ የሰብአዊ ረዴት ድርጅቶች፣ የውጭ ድርጅቶች መጥተው ያዩዋችሁ የመዘገቧችሁ አሉ? አዎ እየመጡ እያዩን ይሄዳሉ። አንዳንድም እንደዚህ ዱቄት፣ ሩዝ እንደዚህ እንደዚህ አይነት ነገሮች እየገቡልን ነው። ሀገራችን ተለቆ ብንገባ ነው የምንፈልገው፣ ህጻናቶችም እንዳይጎዱ ህዝቡም እንዳይሰላች ህብረተሰቡ አሁን ብዙ ነገር እያደረገልን ነው። ግን መሸ ምናትን ትሰለቻለች መሰላሸት ስንጠኑ እና መንግስቱ የለንም ወይ እያልን ነው። በዚህ ሰዓት የመንግስቱ ግን ደግሞ ራሱን ችሎ የሚንቀሳቀሰው የኢትዮጵያ ሰብአዊ መብቶች ኮሚሽን በዚህ ሳምንት ባወጣው ሪፖርት የአራት ወር ህጻንና ከአንድ ቤተሰብ አምስት ሰዎች የተገደሉበትን ቤተሰብ ጨምሮ በአማራ ክልል የተፈጸመውን ጥቃት በተመለከተ አዲስ ምርመራ መጀመሩን ማስታወቁን ያስታወሰው የአሶሽትድ ፕሬስ ሰፊ ዘገባ ህወሓት በበኩሉ ምርመራው መደረግ ያለበት በገለልተኛና በተባበሩት ንግስታት በሚመራ አካል እንደሆነ አስታውቋል ይላል። ይህም ሆኖ ግን ውጊያው ቀጥሏል። በቅርቡ ኤኤፍፒ የተመለከተው የአውሮፓ ህብረተ ሰነድ በአማራ ክልል ውስጥ በአራት የተለያዩ ግንባሮች ውጊያ እየተካሄደ እንደሆነ ያሳያል። የእርዳታ ሰራተኞች ግጭቱ ቀደም ሲልም ሆነ አሁን ያለውን የሰብአዊ ቀውሶች ያባብሳል በማለት እያስጠነቀቁ ይገኛሉ። እንደ የተባበሩት መንግስታት ገለጻ በትግራይ ውስጥ ቀደም ሲል በምግብ እጥረት ውስጥ የነበሩ በመቶ ሺዎች የሚቆጠሩ ሰዎችን ወደ ከፋ ረሃብ ገፋፍቷቸዋል በማለት ይናገራሉ። የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስአይዲ በአሁኑ ጊዜ በአማራና በአፋር ክልል ከ አንድ መቶ ሰላሳ ስድስት ሺህ በላይ በግጭት ለተጎዱ ተፈናቃዮች የእርዳታ ምግብ እያቀረቡ መሆኑን አስታውቋል። የኤጀንሲው ኃላፊ ሳማንታ ፓወር ህወዋት ከሁለቱ ክልሎች እንዲወጣና እንዲደራደር ጥሪ አቀርበዋል። እስካሁን ግን በሁለቱም ወገን ለድርድር ቀርበው ለመነጋገር ፍላጎት ያላቸው አይመስሉም። የደሴ ከተማና የአካባቢው ባለስልጣናት ዩናይትድ ስቴትስ እና ሌሎች ሀያላን የዓለም መንግስታት ህወሓት የሚሰራቸውን በደል ዝቅ አድርገዋል፣ እንዲያውም ችላ ብለዋል በማለት ይከሳሉ። ጎን ለጎን ደግሞ ለጉዳዩ ወታደራዊ መፍትሄ መስጠታቸውን ቀጥለዋል። የሰሜን ወሎ ዞን አስተዳዳሪ አቶ ሰኢድ መሐመድ ሁሴን ዩናይትድ ስቴትስ እና ሌሎች የውጭ ሀገራት ተገቢ ባልሆነ መንገድ ከጀርባ ሆነው ለህወሓት ድጋፍ በመስጠት እየወጉን ነው ይላሉ። ህጻናትና አዛውንቶችን ጨምሮ ሰዎች ከመኖሪያ ቀያቸው እየተፈናቀሉ ነው። ይህ በሚታይበት ጊዜ ሄዶ መታገል እንደሚገባ ያነሳሳል የሚለው የሀያ ቀናትን ስልጠናውን ከጨረሰ በኋላ የአማራ ልዩ ኃይልን የተቀላቀለው መሐመድ ከድር ነው። ቦይ መቆፈር የጠመንጃ መፍታትና መቅጠም ስልጠና ነው የወሰደው በዚህ ሳምንት በመረቃ ስነ ስርዓት ላይ የተገኙት ባልደረቦቹ ክላሽንኮቭ በትከሻቸው ላይ ተሸክመው ክብ ሰርተው በእጃቸው የኢትዮጵያን ባንዲራ እያውለበለቡ የአርበኝነት መዝሙር እየዘመሩ ሲጨፍሩ ነበር። ለህወሓት የተለየን ቃል በመጠቀም ጁንታ ወደ ኋላ አማራ ወደፊት ይሉ ነበር። ተስፋ ያበበ የተባለ አዲስ ምልምል ህወሓት ሰርቷቸዋል ያላቸውን ወንጀሎች ለመበቀል መጓጓቱን ለኤፍፒ ገልጿል። ሴቶችና ህጻናትን መጠበቅ አለብኝ፣ ለመሄድም ዝግጁ ነኝ ብሏል። እንደዚህ ያሉ ቃላቶች እንደ የምስራች በዛብህ ላሉ ከመርሳ ለተፈናቀሉና ላለፉት ጥቂት ቀናት በደሴ ለሶስት ልጆቻቸው ሩዝና ዱቄት ለማግኘት ለሚታገሉ የአማራ ተወላጆች መጽናናትን ይሰጣሉ። አሁንም ወደ ቤታቸው የመመለስ ህልም አላቸው። ልጆቹ ወደ ቤታቸው መመለስ ይፈልጋሉ፣ አያቶቻቸውንም ማየት እንደሚፈልጉ እየጠየቁ ነው ትላለች መርሳ የቀሩትን ቤተሰቦች እያስታወሰች። ወደ ቀያችን መመለስ ብቻ ነው የምንፈልገው ብላለች የምስራች። የአሜሪካ ድምጽ ያነጋገራቸው የአራት ልጆች እናት ገነት መለሰ ልጃቸውን ለማትረፍ ቀያቸውን ጥለው እንደወጡ ገልጸዋል። እኛ ሴቶች ነና ትንሽ ደካሞች ትንሽ እንወጣለን እና አዛውንቶቹ አሉ እርጉዞቹ መራመድ የማይችሉት እንደገና ደግሞ በሶስት ቀን ወልደው አራሶቹ እንደሚያፈሰሱ እንውጣም ስንላቸው እንደብለን እንውጣ እያሉና እያሉ እነዛን እንደሚያፈሰሱ አራሶቹን፣ አዛውንቶቹን፣ ነፍሰጡሮቹን ሁሉንም ነገር ጥለና እኛ ሸሽተነ ወደዚህ ወደ ደሴ ከተማ መጣን። እኔ አሁን እዛ ባሌ ያለ አልመጣም። ሁለት ልጆች አልመጡም። እናቴም እህቴም አባቴም አቅመ ደካማ ናቸው። መውጣት ራሱ አይችሉም። አንድ ልጅ ብቻ ወንድ ልጅ ይፈልጋሉ የሚባል ወሬ ስለምሰማ፣ የአስራ አራት አመት የአስራ አምስት አመት ልጅ አለኝ ቆማቱ ግረዝም ስለሚመስል የአስራ ሰባት አመት የአስራ ስምንት አመት ስለሚመስል እሱን ብቻ ነው አውጥቼ የመጣው። ሴቶቹን አልወጣውም። ልክ እንደ ምስራች ሁሉ ወይዘሮ ገነትም ኑሯቸው ወደ ነበረበት እንዲመለስ ወደ ቀያቸውም እንዲመለሱ አብዝቶ ይፈልጋሉ ቃርም መሆን ስልኩን የሚያጠፉትኝ እንደዚህ መረጃ ምን እንዳታገኝ እነሱ ምን እንደሆኑ እንዳታገኝ። በመጀመሪያ ሲገቡ ኔትወርክ ነው የሚያ የኔትወርኩን ሁኔታ ይመቱታል። ኔትወርክ እንዳይሰራ ያደርጉታል። በቃ በጥቅሉ በቃ እኔ መግለጽ ሁሉ ያቀተኛል። እኔ በአካል ቀርቦ ሁኔታችንን እንደሚያይ ሰው ነው የምንፈልገው። ለምን ይህን ያህል አማራ ክልል እንደዚህ ሲሆን እንዴት መንግስት የለም? እንዲ ሰው ያለ መንግስት ነው እንደምንኖረው መንግስት የለንም። እንዴግ ነው በቃ አሁን ላይ ያለን ሁኔታ። በቃ እኛ ሁን ሌቱንም ቀኑንም በቃ እኛ ሁን ማልቀት ነው በቃ። ሰው መቼም በለቅሶ ምንም ነገር አይፈጠርም፣ መፍትሄ የለውም። ለሰው ልጅ መፍትሄው በመነጋገር ነው ነገር ግን እኛ የምንነጋገረው ሰው ስናገኝ ነው። ሰው ካላገኘን ያገኝ ማን ጋር እንነጋገራለን? እኛ አሁን የምንፈልገው ነገር ቢኖር በቃ ህይወታችንን ማ እንዴ ጠፍቷል። ልጆቻችንንም አተናቸዋን፣ ሁሉም ነገር አተናናልም እንዴ ነገር ግን በቃ ይህንን የሚሰማ ና አካል ብቻ ነው የምንፈልገው፣ ሌላ ምንም አንፈልግም። ሰው እኮ የሚበላው ሰላም ሲሆን ነው። ሰላም ከሆነ እንደ ብሎ ይበላል። በሰሜን ኢትዮጵያ ያለው ሁኔታ በየቀኑ እየተቀያየረ ሲሆን፣ እነዚህ ተፈናቃዮች ግን ሁኔታዎች ተስተካክለው ና ሰላም አግኝተው ወደ ቀያቸው መመለስን ይናፍቃሉ። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ከዚሁ ጋር የተያያዘ ዝግጅት አለን። የኢትዮጵያ መንግሥት አሸባሪ በሚል በፈረጀው ራሳቸውን የትግራይ ኃይሎች እያሉ በሚጠሩት የህወሀት ታጣቂዎች ተተኮሰ በተባለ ከባድ መሣሪያ የቤተሰባቸውን ሰባት አባላት እንዳጡ የሚናገሩት አቶ ድረስ ነጋ የታጣቂዎቹ መሪዎች በተለያየ ጊዜ ሰላማዊ ሰዎች ላይ ጥቃት አናደርስም ቢሉም እንደማይቀበሉት ይናገራሉ። ውጊያም ሆነ ጦርነት ውስጥ ምንም ተሳትፎ ያልነበራቸው የቤተሰባቸው አባላት መኖሪያ ቤታቸው ውስጥ እንደተቀመጡ እንዳለቁባቸው ገልጸዋል። በሌላ በኩል የህወሓት ታጣቂዎች ተኮሱት ባሉት የመድፍ አረር ወደ ሶስት ሚሊዮን ብር እንደሚገመት የገለጹት መኖሪያ ቤታቸውን እንደወደመባቸው የሚናገሩት የደብረታቡር ታቦር ዩኒቨርሲቲ መምህሩ አቶ እንየው ዳኘው፣ ያም ሳያንስ በአማራ ፋኖዎች የወደመ የቅማንት ቤት የሚል የሐሰት ጽሑፍ ተለጥፎበት ለሐሰተኛ መረጃ መጠቀሚያ መዋሉ አሳዝኖኛል ብለዋል። ነዋሪዎቹን ያነጋገረችው ጽዮን ግርማ ተከታዩን አሰናድታለች። አቶ ድረስ ነጋ በደብረ ታቦር ከተማ በበግ ንግድ ስራ ራሳቸውንና ቤተሰባቸውን ሲያስተዳድሩ እንደነበር ለአሜሪካ ድምጽ በስልክ ሁኔታውን ያስረዳሉ። እርሳቸው በሚኖሩበት ደብረ ታቦር ከተማም ምንም አይነት ጦርነት በማይካሄድበት ሁኔታ የህወሓት ታጣቂዎች በተኮሱት መድፍ ሙሉ ቤተሰባቸው እንዳለቀባቸው ይናገራሉ። ጦርነት በግንባራችን በአካባቢ ደርሶ ነበር ከባድ መሳሪያ በመወርወር ነሐሴ አስራ ሶስት ቀን አራት ልጆችን፣ ባለቤቴን፣ አንድ ጎረቤቴን፣ አንድ የልጅን ጓደኛ በጥቅሉ ሰባት ሰው አንድ ላይ እንደተሰበሰቡ እኔ ቤተ ክርስቲያኑ ግን ቤተሰቡ እንደ እንደተሰበሰቡ አንድ ላይ አመከካቸው፣ ከባድ መሳሪያ ከአንድ ላይ እግዱ እንዳሉ አረገፋቸው። መኖሪያ ቤታቸው ከቤተ ክርስቲያኑ አቅራቢያ ነበር። ሌላ መንገድ የለውም። የቤተ ክርስቲያኑ ደንበር የኔ ነው። ከቤተ ክርስቲያኑ ስር ነው ቤት ያለ ቅዳኔ ያለም ይባላል። ከቤተ ክርስቲያኑ ነው ጥግ፣ ሌላ ቤት የለም በአቅራቢያቸው እንጂ። በከተማቸው ጦርነት እንዳልነበር ይገልጻሉ። ከከተማው ላይ ጦርነት የለም። አስራ ስምንት ኪሎ ሜትር ትባል ከተማ አለች ርቀቷ፣ እዚያ ላይ ጦርነት አለ። ጦርነት አንዳንድ አምስት ቀን ስድስት ቀን ከእኛ ከከተማው ግን የለም። ግን ከላይ ወሮረው አራት ቤት ወሮሮ አራት ሁላ ያው የተለያየ ቦታ ላይ ያረፈ የመጨረሻው ከእኔ ቤተሰብ ላይ አርፎ ቤተሰቦችን አወደመብኝ። ሀብቱስ ንብረቱስ መቼም ተካ ይችላል። የማይተኩትን ልጆችን ዳሬን አውድሞብኝ ሄደ። ከአደጋው የተረፈው ቤተሰብ ማረፊያ ስላልነበረው ሰው ቤት ተጠልለው የቀብር ስነ ስርዓቱን ማካሄዳቸውን ነግረውናል። በዘመድ ቤትደል ተጠለን እስከ ሰኞ ሰነበትነ አሙስ የተመጡ እነሱ ነው። በኋላ ቤት ሲሰራ አገር ሰራው መተን ሰኞ ቤታችን ገብተናል። ደብረ ታቦር ከተማ ላይ የተተኮሰው ከባድ መሳሪያ ሲቪሎችን መግደሉን ና በከተማው ዙሪያ ባሉ ቀበሌዎች ላይም ድብደባ መፈጸሙን የደቡብ ጎንደር ዋና አስተዳዳሪ ና የአካባቢው ነዋሪዎች ባለፈው ሳምንት ለአሜሪካ ድምጽ ገልጸው ነበር። ይህንን የደብረ ታቦር ድብደባ አደረሰ በሚል የተከሰሰው መንግስት በሽብር በፈረጀው ህወሀት የሚመራው ና የፌዴራሉ መንግስት መምከኑን ና ስልጣኑን የጊዜያዊ አስተዳደሩ እንደሆነ የሚነገርለት ራሱን የትግራይ ብሔራዊ ክልላዊ መንግስት ብሎ የሚጠራው አካል ባለፈው ሳምንት ባወጣው ና ቴሌግራፍ የሚባለው የእንግሊዝ ጋዜጣ ላወጣው ዘገባ በሰጠው ምላሽ የያዘ መግለጫ በሲቪሎች ላይ የሚፈጸሙ ማንኛቸውንም የጭካኔ አድራጎቶች ያለማወላወል እንደሚያወግዝ አሳውቆ መሰረተ ቢስ ያላቸውን የቴሌግራፍን ዘገባ በብርቱ እንደሚያስተባብል መግለጹ ይታወሳል። መግለጫው አክሎም ከአማራ ክልል ውስጥ በሲቪሎች ላይ ተፈጽመዋል በተባሉ የወንጀል አድራጎት ክሶች ላይ በተባበሩት መንግስታት ድርጅት በሚሰየም አካል ነጻ ማጣራት እንዲደረግ ጠይቋል። በደብረ ታቦር ዩኒቨርሲቲ የጤና ሳይንስ ኮሌጅ መምህር የሆኑት አቶ እኔው ዳኘው በወቅቱ በነበረው ዋጋ ወደ አንድ ነጥብ አምስት ሚሊዮን ብር የፈጀና በአሁኑ ዋጋ ወደ ሶስት ሚሊዮን ብር የሚያወጣ ቤት ሙሉ ለሙሉ እንደወደመባቸው ይናገራሉ። እርሳቸው በራሳቸው ሀብት የሰሩትና አይናቸው እያየ በህዋት ታጣቂዎች የወደመባቸው ቤት ታጣቂውን በሚደግፉ የኢንተርኔት ሚዲያ ላይ ግን ታሪኩ ተዛብቶ እንደቀረበ ይገልጻሉ። ጥቃቱ እንዴት እንደደረሰ ይናገራሉ። በነሐሴ አስራ ሶስት ስድስት ሰዓት ከሰላሳ አራት አካባቢ የኔ ቤት የተመታበት ነው። ጠዋት ላይ አራት ሰዓት አካባቢ ወጠን የተኩሱን በጣም ሲጠነክር እሱን ለማየት ከቤት የማዶ ላይ የሆነ ሁነን እያየን ነበረ እና በዛን ሰዓት ካጠገባችን አደረሰ አንድ ከባድ መሳሪያ ማለት ነው። ልክ እሱ ሲያርፍ ወደ ቤት ተመለስን። ከጓደኞች ከአራት ሰዎች ነበርን። ወደ ቤት ተመለስን

እሱ ሲጣል በጣም ቫይብሬት አደረገ። መስታወቱ ከላይ እስከታች ሲነቃነቅ እሱን እስኪ ልይ ብዬ ወጣሁኝ። ልክ ለየውጭን በር ማ የውጭን በር እየሳኩ እየዘገሁኝ እንዳለ መጦ ቤት ላይ ድፍን ሲል ና ቆርቆሮዎች መጦ ሲያርፉብኝ ራ ነገር ነው ማስታውሰው። ወደ ተወሰነ ሸሸሁኝ። ተመልሼ ስመጣ እንዳለ ቤት ይል ጭሱኗል፣ ጭሷል፣ ሁሉ ነገር እንትን ብሏል። እና እግዚአብሔር ይመስገን የምለው የእኔ ሕይወት ሳይጠፋብኝ ቀረ። ንብረት ግን ሙሉ አመት የለፈውበት በቃ ወደመ እንዳለ በቤትም ጭምር እንዳለ፣ አመት ሆነ። ራሳቸው መትረፋቸውን እንዳወቁ የጎረቤታቸው ሁኔታ አሳስቧቸው እንደነበረም ይገልጻሉ። ምንም እምትኖ አልነበረኝም። ከጎረቤቴ የሆነች ሁለት አራስ ልጅ ያዘች ነበረችና በስንጽጌ ትባላለች በቃ ስልኬን እንደማንንም ማንንም ብዬ አውጥቼ የስልክ አስተላለጊ ከሁለት ሰዎች ላይ ጭጌ ሞታለች ነው ያልኩ። ምክንያቱም እዛ አካባቢ ያለው እንዳለ ሁሉም ጭሱ በጭሱ ነው፣ ሳየው እዛው ሞታ የቀረች ነበር ይመስለኝ። ግን እግዚአብሔር ይመስገን ምንም አልሆነችም። እና እሷ ሞታለች እ እሷን እንትን በሉ ነበር ያልኩት እንጂ ስለ ቤቱ ከአንድ ሰዓት ነው ከሁለት ሰዓት በኋላ ነው እንትን የሚለኝ። እስቲንም ድምጽ ይሰማኛል ጨወቱ ምናምናል። እና ተረጋግቼ ማሰብ አልቻልኩም ነበረ። በወቅቱ ጎረቤታቸው የነበሩት አራሷ ወይዘሮ ጽጌረዳ ባየ ያዩትንና የሰሙትን ነግረውናል። ነበርኩኛ ጠዋት ላይ ወደ ቤተ ክርስቲያን ልን ተገናኘን ና ቤተ ክርስቲያን ሄደን መጣና እና እናዘው ቤተሰብ ተሰብስበና አብረን ነበር እና አስራ አንድ ቤተሰብ ውስጥ ነበር የነበረው እና አርሴማ ላይ ትንሽ አንድ አስራ አምስት ኪሎ ሜትር የሚሆን ላይ ሲጣል ማለት ነው ፈራ ወዴ ውጡ ውጡ አለና እዛው ጎረቤት ነኝ የኔም ቤት እዛው ጎን ነው መስታወቱም ረግፏል ቆርቆሮም ተምሏል እና እዛው ጥግሌ ነው ያለሁትኝ ከዛ ውጡ ውጡ ሲል እኔ አጋጣሚ ውስጥ የተበላሸ በር ነበር ያንን ላሰራ ነው አልወጣም እኔ አልወጣም እኔው እነሱ የውጡ ስለው እሷ ቤተሰቦቿን ሰብስባ ውጡልኝ ውጡልኝ እያለች ወጣች ወደ ውጭ ማለት ነው ወጣ የሆነ አጎቷ አለ ወደዛ እስኪ ዘወር ልበል አለች እና ወደዛ ሄደ እሱ እዛው አካባቢ ነበረ ቤት ውስጥ ነበርኩ ነው የሚለው። ከዛ እኔ ወደ ቤት የገባውኝ እነሱ እንደዛ እየተባባሉ እናንተ ሂዱ ሂዱ ብዬ እኔ ወደ ቤት ገብቼ አስራ አምስት ደቂቃ አይሆንም ደውለችልኝ፣ ባለቤቱ ማለት ነው። ከዛ ደውላ ልምጣ ጽጌ ወደ ሰፈር ስትለኝ ምንም የለም እጻት ልጅ ያላት እና ይዘሻት ቀልቀይ ምናምን ስላት እሺ እሽ መጣሁ በቃ ስትል ስልኩን ሳልዘገውል ቤት አስብን። ከዛ በምጣታ ዝምናቴ እኔም ዘው ጎን ነኝ

እሱ ደግሞ እሷ ሙታለች፣ ጽጌ ጽጌ እያለ ህዶ ዛሪ ይላል ስልክ ንገረ ወለልን አይሰማም። እና በጣም የእነሱ ቤተሰብ በጣም የሚገርምሽ የሚያሳዝን በቃ አሳዛኝ ነው። አስራ አንድ ቤተሰብ ነፍሳ ጦር ያክስቷን ልጅ መታ ልታዋልድ እዛ መታለች። ወንድሞች አሉ አስራ አንድ ቤተሰብ የት ውስጥ ነበር። የሚገርምሽ የሚያሳዝን ሁናቴ ማለት ነው። አሁን መብላቱ ራሱ አንችልም። እና በጣም በቃ አተራረፋቸው በጣም የሚገርም ነው እና በቃ ንብረት አንድ እንደ አንድ እንኳ የወጣ ነገር የላቸውም። በሙሉ ወድሟል። በቃ ወድሟል። ምንም ምንም የወጣ የላቸውም ነው የተባሉ። ከእለት ከሚበሏት ከሚጎርሷት አንፃር አንጻር ማለት ነው ምንም በምንም እና እግዚአብሔር ግን እነሱ መትረፋቸው በጣም የእግዚአብሔር ታምር በሰላሳ አስራ አምስት ደቂቃ የሚገርም ታምር ነው እግዚአብሔር የሰራላቸው እነሱ መትረፋቸው ካልሆነ በስተቀር ነገሩ አሳዛኝ ነው የሚገርምት ማለት አቶ ኔው ሁኔታው ይሆኖ ያለ የቤታቸውን መፍረስ ከሚያሳየው ምስል ጋር የተያያዘ የህዋት ደጋፊ የሆኑ የኢንተርኔት ላይ መገናኛ ብዙኃን በአንጻሩ በአማራ ታጣቂዎች በሌሎች ላይ የደረሰ ጥቃት ተደርጎ ሲሰራጭ ማየታቸው እንዳሳዘናቸው ይናገራሉ። ዌስት ትግራያን ሀውስ ዲስትሮይድ ባይ አማራ ሚሊሺያንስ አማራ አማጺያን የተደበደበ ቤት ብለው ፖስት አድርገውታል። ሌሎቹ የቅማንት ቤት በደብረ ታቦር ከተማ የሚኖር የቅማንት ቤት በደብረ ታቦር በምንድን ነው፣ በአማራ ሽፍታዎች አሉች በሱ እንደዚህ ወድሟል ምናምን ነገር እያሉ የተለያየ እንትን እንትን እያሉት ነበረ። እኔ ማለት ደብረ ታቦር ከተማ እዛው ተወልጄ እዛው አድጌ እዛው ተምሬ እዛው ስራ ያስኩበት ቦታ ተማሪ እያለው ጭምር አጠራቅሜ ማለት ነው የቤት እንዲኖረኝ ከነበረኝ ሕልም በቃ አስር አመት ሙሉ መለስቼ ተበድሬ ምናምን የተሰራበት አንጡራ ሀብቴ ማለት ነው። ይህ ራሴ ይሄ ደግሞ የሚያወሩት አሉባልታ ማስ ቅባት አይደለውም በእርግጥ። ሪስክ ባንኮች እዛ እየኖሩ እንደዛ የሚያደርግ ማህበረሰብ የለም፣ እውነት ለመናገር ማለት ነው። ደግሞ ደቡብ ጎንደር ነው እኛ የሚባለው ማህበራዊ ሚዲያ ላይ ቤቱን የራሴን ቤት እያዞሩ እንደዛ እንትን ሲሉት በቃ እኔ በጣም በጣም ነው ፊል ያደረግኩት ጉዳት የማሻገር ደግሞ አገር እንዲህ ነው ነቸው የሚለው ነገር በጣም ያሳዝናል በእውነት። ባለፈው ሳምንት ለቴሌግራፍ ዘገባና ለአማራ ብሔራዊ ክልላዊ መንግሥት ክስ ምላሽና ማብራሪያ የሰጡት ራሱን የትግራይ ክልል መንግሥት ብሎ የሚጠራው ህወሓት መራ አካል የሰሜን አሜሪካ ተጠሪ መሆናቸውን የሚናገሩት የአምባሳደር ፍስሃ አስክዶም ህወሓት በሰላማዊ ሰዎች ላይ ጥቃት አይፈጽምም ሲሉ ማስተባበላቸው ይታወሳል። የዩኒቨርሲቲ መምህሩ አቶ ኔው በበኩላቸው ራሳቸው ተጠቂ ሆነው ሳለ ነገር ግን ለደረሰባቸው ጥቃት ማሳያ የሆነው ፎቶግራፍ ራሳቸው የመጡበት ማህበረሰብ አጥቂ እንደሆነ ተደርጎ ከተጻፈ ጽሁፍ ጋር መሰራጨቱ ከጉዳቱ በላይ እንዳበሳጫቸው ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አመሰግናለሁ ጽዮን ለዘገባዎቹ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤኒውስ ዶት ኮም፣ እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በኢንስታግራምና ዩቱብ ላይም አለን አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ወደ ተከታዩ ዝግጅት እንሸጋገር። የዘንድሮ አሸንዳ በዋሽንግተን ዲሲ ሃይማኖታዊ መሠረትና ባህላዊ ይዘት ያለው የአሸንዳ በዓል በየዓመቱ በትግራይ ጾመ ፍልሰታን ተከትሎ ነሐሴ 16 ይከበራል። በተለያዩ የዓለም አካባቢዎች የሚገኙ የትግራይ ተወላጆች በተለይ ሴቶችና ልጃገረዶች በየአካባቢያቸው ያከብሩታል። ዋሽንግተን ዲሲና በአካባቢው የሚገኙ የሴቶች ማኅበራትም የዛሬ ሳምንት እሁድ ነሐሴ 16 በዋሽንግተኑ ብሔራዊ መስክ ናሽናል ሞል ላይ አክብረውታል። ሣራ ፍሳሐዬ የበዓሉን አከባበር ተከታትላ ተከታዩን ዘግባለች። አሸንዳ ሃይማኖታዊ መሰረት ያለው ሆኖ በባህላዊ ክንውኖችና አልባሳት የተዋበ በብዛት ሴቶችና ልጃገረዶች የሚሳተፉበት ክብረ በዓል ነው። አሸንዳ በትግራይ በተለይ ደግሞ በመቐለ ከተማ በየዓመቱ በደማቅ ሁኔታ ይከበራል። አሸንዳ በውጭ ሀገር የሚኖሩ የትግራይ ማህበረሰብ በየአካባቢያቸው ያከብሩታል። ባለፈው እሁድ ነሐሴ 22 2021 አሸንዳ ከኢትዮጵያ ውጭ ከተከበሩባቸው አካባቢዎች አንዱ ዋሽንግተን ዲሲ ሲሆን፣ በዋሽንግተን ዲሲና አካባቢው የሚኖሩ የሴቶች ማህበራት ባዘጋጁትና አገራዊ ሀውልት ሜዳ ማለትም ናሽናል ሞኒመንት አጠገብ በተከናወነው ስነስርዓት ላይ ተገኝቼ ነበር። አረንጓዴ በለበሰው መስክ ላይ የአሸንዳ በዓል ለማክበር የተሰበሰቡ ሴቶችና ልጃገረዶች በአሸንዳ አልባሳትና ጌጣጌጦች ተውበው ሜዳው ላይ ሲዘሉና ሲጫወቱ ላየ የአገር ቤትን ትዕይንት ያስታውሳል። በዋሽንግተን እና አካባቢው የሚኖሩ ሴቶችም የአሸንዳን በዓል ማክበር ሲጀምሩ የዘንድሮ ለአስራ አራተኛ ጊዜ ነው ከዚህ ቀደም በየአካባቢያቸው ተሰባስበው ነበር የሚያከብሩት የሜሪላንድ ቨርጂኒያ ና ዋሽንግተን ዲሲ ነዋሪዎች አንድ ላይ ተሰባስበው ሲያከብሩት የዘንድሮ ለመጀመሪያ ጊዜ ነው በዕለቱ ያነጋገርኳቸው ከበዓሉ አዘጋጆችና ተሳታፊዎቹ መካከል ወይዘሮ ጀንበር መድኃንዬ ና ወይዘሮ ኪሮስ ሀዶሽ በዓሉን እንዲህ ይገልጹታል በዓላ ከብር ከቨርጂኒያ አካባቢ ነው የመጣሁት። አሁን ባለው ሁኔታ ምክንያት እንዲህ ደምቃል ብዬ አልገመትኩም ነበር። አሁን ግን በጣም ደስ ብሎኛል። በኮቪድ ምክንያትና ህዝቡን ብዛት ስላለው ብለን ነው እዚህ እንዲሆን የወሰን ነው ሆኖም ግን ውጭ መሆኑን በዓሉን ይበልጥ እንዲደምቅና ሰውም አዳራሽ ውስጥ ከመታጨቅ እንደዚህ አይነት ቦታ መከበሩ ለወደፊት እንድናስብበት ያደረገን ግሩም በዓል ሆኖ ነው ያገኘውት ነው ያሉት። ዘንድሮ አንድ ላይ ተሰባስበው ያከበሩበትን ምክንያት ሲገልጹ የሴቶች የነጻነት ቀን መገለጫ የሆነውን አሸንዳ በትግራይ ክልል ባለው ቀውስ ምክንያት ነጻነታቸውን ላጡ ሴቶችና ልጃገረዶች ድምጽ ልንሆንላቸው ነው ይላሉ። ወይዘሮ ጀንበር መድሃኒ እና ወይዘሮ አመተ ካሳይ የዘንድሮ በዓል ይለያል። ባለፈው ዓመት የሀገራችን ሴቶችና ልጃገረዶች ደምቀውና ተቆናጅተው አሸንዳን አክብረው ነበር። ዘንድሮ ግን በደረሰባቸው አደጋ በዓሉን ማክበር ላልቻሉ እንደ ሞናሊዛ ያሉ ልጃገረዶችን የምናጽናናበትና የሞቱትን የምናስታውስበት በመሆኑ ነው ሁላችንም አንድ ላይ መሰባሰብ የመረጥ ነው ትላንት በትግራይ ሴቶችና ልጃገረዶች ላይ የደረሰውን በደልና ግፍ ለዓለም ለማሰማት ሰላማዊ ሰልፍ አድርገን ነበር። ዛሬ ደግሞ ለነዛ ድምፅ ለሌላቸው ድምፅ ልንሆንላቸው የአሜሪካ መንግሥት መፍትሄ እንዲሰጥ ጥሪ ለማድረግ ነው ነው ያሉት። በበዓሉ ላይ በኢትዮጵያ ትግራይ ክልል ስላጋጠመው ቀውስና በሴቶች ላይ የደረሰውን ጉዳት የሚገልጹ መፈክሮችና ባህላዊ ትርኢቶች ቀርበዋል። የዕለቱ ምርጥ ያሸንዳ ልጅም ተመርጣለች ልች በላይ አብርሃ ትባላለች አንደኛ የወጣችበትን ምክንያት እንዴት ገልጸዋለች የለበስኩት ልብስና ጌጣጌጦች የተሟሉ በመሆናቸው ነው ላሸንፍ የቻልኩት አራቱም መስቀሎች በቅደም ተከተል ተቀምጠዋል የጸጉሬ ማሰሪያ መቀነትም አለ የለበስኩት ልብስ ሽፎን ነው ኮንጎ ጫማ ተጫምቻለሁ የቅቤ መያዣም ይዣለሁ ነው ያለችው። በዓሉ በተለያየ ጣዕመ ዜማና ጭፈራዎች ደምቆ ተጠናቋል። የአሸንዳ በዓል በኢትዮጵያ በትግራይና አማራ ክልሎች አሸንዳ፣ ሻደይና አሸንድዬ በሚሉ መጠሪያዎች በተለይ ሴቶች የሚያከብሩት ክብረ በዓል ሲሆን በዓለም የባህል ቅርስነት በዩኒስኮ መዝገብ እንዲሰፍር ለማስደረግ የተለያዩ ጥረቶች እየተደረጉ ቆይቷል ሳራ ፍሳዬ ለአሜሪካ ድምፅ ዋሽንግተን ዲሲ። አመሰግናለሁ ሳራ። ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ ባልደረቦቻችንና የቴክኒክ መሐንዲሶቹ ስም እሰናበታችኋለሁ። ሶሎሞን አባተ ነኝ አስተናገድኳችሁ። መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ አመሰግናለሁ። እባክዎ ራስዎን ከኮሮና ቫይረስና ከኮቪድ-19 መጠበቅ፣ ምንጊዜም አይዘናጉ። ሰላም፣ ጤና ይስጥልኝ። በደህና አደሩ። i'm a